የአሜሪካ ድምፅ ነው በ በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 8 2014 ዓ ም ምሽት ዝግጅታችን ጀመረ። ¶¶ መንግስት በዚህ ጉዳይ ላይ በደንብ መስራት አለበት። ዜጎች ህገ መንግስታዊም መብታቸውን በአግባቡ መጠቀም አለባቸው። መንግስት የዜጎችን ደህንነት የሀብት የንብረት ደህንነት ዋስትና ባልሰጠበት ሁኔታ ለማንሳት መቸኮላችን ተገቢ ነው ወይ? የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ የአስቸኳይ ጊዜ አዋጁን አንስቷል። ቀደም ሲል የሰማችሁት ምክር ቤቱ አዋጁን ባነሳበት ወቅት ተደርጎ ከነበረው ክርክር የተቀነጨበውን ነው። በዚህ ዙሪያ የተጠናቀረ ዘገባ ይኖረናል። ይሄና ሌሎች ጥንቅሮችን በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ፣ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። አሉ ፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዓለም ጤና ድርጅት እንደ አውሮፓውያን የቀን አቆጣጠር ካለፈው ሐምሌ ወር 2021 አንስቶ ለመጀመሪያ ጊዜ ሕክምና ቁሳቁሶችን ትግራይ ማድረስ ቢችልም በክልሉ ለሚገኙ የጤና ጣቢያዎች ለማከፋፈል ግን ለሚጠቀምባቸው ተሽከርካሪዎች የሚያውለው ነዳጅ ያለመኖሩን አመለከተ። የዓለሙ ጤና ድርጅት አክሎም ወደ ክልሉ የገባው አስፈላጊ የሆነ የሕክምና ቁሳቁስ መከፋፈል እስከሚችልበት ጊዜ ድረስ መጋዘን ውስጥ መቀመጡን ገልጠው ከሕክምና አቅርቦቶችም ውስጥ የሕክምና መሳሪያዎች፣ የግል ንጽህና መጠበቂያዎች፣ የጸረ ተህዋሲያን መድኃኒቶች፣ የወባና የስኳር በሽታ መድኃኒቶችን ጨምሮ ከባድ የምግብ እጥረት የሚያስከትላቸውን ጉዳቶች ማከሚያ እንዲሁም የሥነ ተዋልዶ ጤና አገልግሎት መድኃኒቶች እንደሚገኙበት አስታውቋል። አጋራችን የሆነው የዓለም ምግብ ፕሮግራም ደብሊው ኤፍ ፒም ከያዝነው ወር መጀመሪያ አንስቶ የምግብ አቅርቦቶችን በአውሮፕላን ወደ መቀሌ ማጓጓዝ ጀምሯል ያለው የዓለም ጤና ድርጅት በያዝነው ሳምንት ተጨማሪ ጭነት ለማጓጓዝም መታቀዱን ገልጧል። ባለፈው ኅዳር ወር በዓለም ምግብ ፕሮግራም ሁለት ነዳጅ ጫኚ ተሽከርካሪዎች አማካኝነት ከገባው ነዳጅ በስተቀር ካለፈው የነሐሴ ወር አንስቶ ነዳጅ ወደ ትግራይ ባለመግባቱ የነዳጅ፣ የጥሬ ገንዘብና ሌሎች አቅርቦቶች እጥረት በትግራይ የሚካሄደውን የሰብአዊ አቅርቦት አገልግሎት እንዲቀንስ ወይም እንዲቋረጥ አድርገዋል ብለዋል። በትግራይ በአማራና በአፋር ክልሎች በህፃናትና ነፍሰ ጡር እናቶች እንዲሁም ጡት በማጥባል ላይ ያሉ ሴቶች ያለባቸው የተመጣጠነ ምግብ እጥረት አሁንም በጣም አሳሳቢ ደረጃ ላይ መሆኑን ጠቅሶ ለምሳሌም በቅርብ ወራት ውስጥ በተደረጉ የስነ ምግብ ማጣሪያ ጥናቶች ሰባአንድ በመቶ ነፍሰ ጡርና ጡት የሚያጠቡ እናቶች ትግራይ ውስጥ ከፍተኛ የሆነ የተመጣጠነ ምግብ እጥረት እንዳለባቸው አመልክቷል ብለዋል። ይህ አሐዝ በአፋር ክልል 45 ከመቶ በአማራ ክልል 14 ከመቶ ነው ያለው። በአንጻራዊነትም ሲታይ የማጓጓዣው መንገድ የተሻለ በሆነባቸው የአማራና የአፋር ክልሎች መጠኑ 84 ሜትሪክ ቶን የሚደርስ የህክምና አቅርቦት ባለፈው የታህሳስ ወር ማድረሱን የዓለም ጤና ድርጅ ጨምሮ አስታውቋል። ትግራይና አፋር ድንበር ላይ እየተካሄደ ባለው ጦርነት ሳቢያም ለተፈናቀሉ ተረጃዎች ከ15 እስከ 20 ሜትሪክ ቶን የሚደርስ ተጨማሪ ህክምና አቅርቦቶችን የማድረስ ውጥን እንዳለው ገልጧል። ለአመታት የዘለቁ ከአየር ንብረት ጋር የተያያዙ አደጋዎች በሶማሊያ ሰብሎችን በማውደም የውሃ ምንጮችን በማድረቅና ገዳይ በሽታዎች የሚዛመትበት አመቺ ሁኔታ መፍጠርን ጨምሮ ቸነፈር ሊከሰት የሚችልበት ሁኔታ ተቃርቧል ሲል የተባበሩት መንግስታት የህፃናት መርጃ ድርጅት አስጠነቀቀ። ዩኒሴፍ አክሎም ከአራት ሚሊዮን በላይ ሰዎች ይህም ከአጠቃላይ ህዝቡ አንድ አራተኛው ማለት ነው፣ የሰብአዊ እርዳታ ያስፈልገዋል። ቁጥራቸው አንድ ነጥብ አራት ሚሊዮን የሚደርሱ ህፃናትም ለከፋ የተመጣጠነ ምግብ እጥረት የተዳረጉ ሲሆን ከእነኚህም ውስጥ 330 ሺህ ያህሉ ለከፍተኛ የምግብ እጥረት እና የሰውነት መሟሸሽ ከመጋለጣቸውን በላይ ልዩ ሕክምና ፈጥነው ካላገኙ ለህልፈት ሊዳረጉ ይችላሉ ብሏል። በሶማሊያ የድርጅቱ የኮሚኒኬሽን ኃላፊ ቪክቶር ቺኒያማ እንዳስረዱት በሚሊዮን የሚቆጠሩ ሰዎች በአፋጣኝ የንጹህ ውሃ አቅርቦት ይሻሉ። ከፍተኛ የውሃ እጥረት እንደ ኩፍኝ ኮሌራና ተቅማጥን የመሳሰሉ ተላላፊ በሽታዎች በመቀስቀሱ ወደ ከባድ ወረርሽኝ እያመራ ነው ሲሉም ስጋታቸውን ገልጠዋል። በተጨማሪም በችግር ሳቢያ ተፈናቅለው ከቦታ ወደ ቦታ ለመንቀሳቀስ የተገደዱ ሕጻናት ለሌሎች መጠነ ሰፊ የመብት ጥሰቶችም ይጋለጣሉ ብለዋል። ዩኒሴፍ ባለፈው ዓመት ባወጣው ሪፖርት እንደጠቆመው ሴት ልጆችን ጨምሮ 1200 ህጻናት በታጣቂ ቡድኖች ሲመለመሉ ሌሎች አንድ ሺህ ህጻናት ደግሞ ታፍኖ ተወስደዋል። ቺኒያማ እንደሚሉትም ከነኚህ ልጆች ውስጥ አብዛኞቹ የድርብርብ መብት ጥሰቶች ሰለባ ሆነዋል። በሌላ ዜና በአፍሪካ ቀንድ ከ1.5 ሚሊዮን በላይ የቤት እንስሳት በድርቅ ሳቢያ ማለቃቸው ተዘገበ። አንድ የተባበሩት መንግስታት ድርጅት የምግብና እርሻ ፕሮግራም ከፍተኛ ባለስልጣን እንዳመለከቱት በአፍሪካ ቀንድ የተከሰተው ድርቅ እስካሁን ከ1.5 ሚሊዮን በላይ የቤት እንስሳትን ሲገድል ምርትም በእጅጉ እንዲቀንስ አድርገዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በሱስ አስያዥ እጾች ዝውውር የተወንጀሉት የቀድሞ የሆንዱራስ ፕሬዚዳንት ተላልፎ ይሰጡኝ አለች። ዩናይትድ ስቴትስ በህገ ወጥ ሱስ አስያዥ አደገኛ መድኃኒቶችና እጾች አዘዋዋሪነት የምትጠረጥራቸውን የቀድሞውን የሆንዱራስ ፕሬዚዳንት ሁዋን ኦርላንዶ ሄርናንዴዝን ሆንዱራስ አሳልፋ እንድሰጣቸው ነው በኦፊሴል የጠየቀችው። የሆንዱራስ የውጭ ጉዳይ መስሪያ ቤት ትላንት ሰኞ በትዊተር ገጹ ላይ እንዳሰፈረው ቴጉሲ ጋልፓ የሚገኘው የዩናይትድ ስቴትስ ኤምባሲ የቀድሞ መሪ ለአሜሪካ ተላልፈው እንዲሰጡ ይፋ ጥያቄ አቅርቧል። ሄርናንዴስ ተላልፎ እንዲሰጡ የሚፈለጉ ፖለቲከኛ መሆናቸው በተነገረበት ወቅት የሲኤንኤን የቴሌቪዥን ጣቢያ ጥያቄውን ያዘሉ ምስሎች በማሳየት ላይ ነበር ተብሏል። በሆንዱራስ ዋና ከተማ ቴጉሲ ጋልፓ በርካታ ፖሊሶች የቀድሞውን ፕሬዚዳንት መኖሪያ ቤት መክበባቸውም ተዘግቧል። የአገሪቱ ጠቅላይ ፍርድ ቤትም በዛሬው ዕለት በቀድሞ ፕሬዚዳንት ላይ የቀረበውን ተላልፈው ይሰጡኝ የሚለውን የዩናይት ስቴትስ ጥያቄ ጉዳይ የሚያስችል ዳኛ ይሾማል ተብሎ ይጠበቃል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ሄርናንዴዝ ሙስና በመፈጸም ወይም እንዲፈጸም በመርዳት በከፍተኛ የሙስና ተግባር እየተሳተፉና ሱስ አሳያዥ አደገኛ መድኃኒቶችና እጾችን በማዘዋወር ስራም ተሰማርተዋል፣ ከዚያ የሚገኘውንም ገቢ ለፖለቲካ ዓላማ ማስፈጸሚያነት እየተጠቀሙበት መሆኑን የሚያረጋግጡ ተአማኒነት ያላቸው መረጃዎች አሉ ሲሉ ተደምጠዋል። ወንድማቸው የቀድሞ የሆንዱራስ ምክር ቤት አባል ቶኒ ሄርናንዴዝ ባለፈው ዓመት ነው ዩናይትድ ስቴትስ ውስጥ በሱስ አስያሽ አደገኛ መድኃኒቶችና ና እጽዎች ህገወጥ ዝውውር ተወንጅለው የእድሜ ልክ ስርዓት የተፈረደባቸው የቀድሞ የሁንዱራስ ፕሬዚዳንት ባለፈው ጥር 20 2014 ዓ ም በእርሳቸው እግር የተተኩት ዜዮማራ ካስትሮ የመጀመሪያዋ የሁንዱራስ ሴት ፕሬዚዳንት ከሆኑ ጥቂት ሰዓታት በኋላ ነበር። የመካከለኛ አሜሪካዊቱ ሀገር የፓርላማ አባል ሆነው ቃለ መሃል ላይ ፈጸሙት። ጠበቃቸው የሸንጎ አባል በመሆናቸው ያለመከሰስ እና ተላልፎ ያለመስጠት መብት አላቸው ሲሉ ይከራከራሉ። ታሊባን ከዩናይት ስቴትስ ጋር ያለኝን ግንኙነት መልሽ መመርመር ሳይኖርብኝ አይቀርም አለ። የአፍጋኒስታኑ አክራሪ እስላማዊ ገዢዎች በዩናይት ስቴትስ የታገደውን ሰባት ቢሊዮን ዶላር የፕሬዚዳንት ጆ ባይደን አስተዳደር ሙሉን ለመልቀቅ ፈቃደኛ ካልሆነ ዋሽንግተንን አስመልክቶ የሚያራምዱትን ፖሊሲ ዳግም ለማጤን ማቀዳቸውን ተናገሩ። ፕሬዚዳንት ባይደን ባለፈው አርብ ነው ከዩናይትድ ስቴትስ ባንኮች ውስጥ እንዳይንቀሳቀስ ተደርጎ ከቆየው 7 ቢሊዮን ዶላር ከፊሉን ለአፍጋኒስታን የሰብአዊ እርዳታ እንዲውል ሲሉ ፕሬዚዳንታዊ ትዕዛዝ ያስተላለፉት። በዚያው ትዕዛዛቸውም ቀሪው ውስጥ 3.5 ቢሊዮን ዶላር በዋሽንግተን ዲሲና በኒውዮርክ በአሸባሪዎች የተፈጸሙት የመስከረም አንዱ ጥቃቶች ሰለባ የሆኑ ቤተሰቦች ላቀረቧቸውና በመታየት ላይ ላሉት ክሶች ክፍያ ይውል ዘንድ ተይዞ እንዲቆይ ብለዋል። ይህ በእንዲህ እንዳለም የታሊባን ቃል አቀባይ ትላንት ሰኞ ባወጣው መግለጫ የመስከረም አንዱ የአሸባሪዎች ጥቃት ከአፍጋኒስታን ጋር ምንም ግንኙነት የላቸውም ሲሉ ተችተዋል። ቃል አቀባዩ አክለውም ዩናይትድ ስቴትስ አቋሟን የማትቀይር እና ቆስቋሽ ባሉት ተግባሯ የምትቀጥል ከሆነ እስላማዊዋ ኤሜሬትም ዩናይትድ ስቴትስን አስመልክቶ የምታራምደውን ፖሊሲ እንደገና ለማጤን ትገደዳለች ሲሉ የአፍጋኒስታንን የኦፊሴል መጠሪያ በመጥቀስ እቅዳቸውን ተናግረዋል። የመስከረም አስራ አንዱ የአሸባሪዎች ጥቃት በተፈጸመበት ወቅት አፍጋንስታንን ይመራ የነበረው ታሊባን ለአልቃይዳው መሪና የጥቃቱ አውጠንጣኝ ኡሳማ ቢን ላደን መሸሸጊያ በመስጠት ይወነጀላል። ታሊባን በጊዜው ቢንላደን ተላልፎ እንዲሰጣት ዋሽንግተን ያቀረበችውን ጥያቄ ውድቅ ካደረገ በኋላም በነበሩት ጥቂት ሳምንታት ውስጥ በዩናይት ስቴትስ መሩ ዓለም አቀፍ ዘመቻ ከስልጣን መወገዱ የሚታወስ ነው። በሌላ በኩል ዩናይት ስቴትስ ባለፈው ነሐሴ ወር አፍጋንስታን ለቃ በወጣችበት ወቅት ሀያ ዓመታት የተጠጋው ጦርነት ቢያበቃም የተባበሩ መንግስታት ድርጅትና ሌሎች ዓለም አቀፍ የረዴ ቡድኖች እንደሚሉት ግን አፍጋኒስታን ካለፉት አራት አስርት ዓመታት በላይ በዘለቁ ግጭቶችና የተፈጥሮ አደጋዎች ከታዩት በዓለም እጅግ የከፉ ከሚባሉ የሰብአዊ ቀውሶች አንዱ ይጠብቃታል። ከአገሪቱ ህዝብ ከግማሽ በላይ ከሚሆነውና እጅግ በበረታ ድህነት ውስጥ ከሚገኘው ቁጥሩ 24 ሚሊዮን እንደሚደርስ የሚገመት አፍጋናዊ ለከፋ ምግብ እጥረት የተጋለጠ ሲሆን በያዝነው የአውሮፓውያኑ 2022 መጨረሻም ቁጥራቸው አንድ ሚሊዮን የሚደርስ ዕድሜያቸው ከአምስት ዓመት በታች የሆኑ ህጻናት በረሃብ ሳቢያ ለህልፈት ሊዳረጉ እንደሚችሉ የመንግስታቱ ድርጅት አስጠንቅቋል። ሚያንማር በእስያ የውጭ ጉዳዮች ሚኒስትሮች ስብሰባ ላይ አልገኝም ማለች። በዋና ዲፕሎማቷ ምትክ ፖለቲከኛ ያልሆነ ተወካይ እንድትልክ የቀረበላትን ግብዣ ውድቅ በማድረግ በያዝነው ሳምንት በካምቦዲያ በሚካሄደው የደቡብ ምስራቅ እስያ ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ አልሳተፍም አለች። የሚያንማርን ተሳትፎ ለመገደብ የተሰጠው ውሳኔ ጦር ሠራዊቱ ስልጣን በኃይል ከተቆጣጠረ በኋላ ሚያንማር የገጥማትን ከፍተኛ የፖለቲካ ቀውስ ለማርገብ አስር አባላት ያሉት ቡድን የተሰማ የተስማማባቸውን እርምጃዎች ለመተግበር አልተባበር ማለቱን ተከትሎ የተደረሰ ነው። የጃፓን የውጭ ጉዳይ ሚኒስትር ትላንት ሰኞ ቶኪዮ ላይ ከካምቦዲያው የቀድሞ ጠቅላይ ሚኒስትርና ወታደራዊ አዛዥ ሁንሰን ልጅ ጋር ተገናኝተው በሚያንማር ያለውን ሁኔታ አስመልክቶ ተባብረው በሚሰሩበት መንገድ ዙሪያ ተስማምተዋል። ካምቦዲያ የወቅቱ የደቡብ እስያ ሀገሮች ማህበር ሊቀመንበር ነች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላንድ ለዜናዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ የካቲት 8 2014 ዓ ም ፕሮግራማችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በአፋር ክልል የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ የሚገኙት የኅብረተሰብ ክፍሎች ያሉበት ሁኔታ አሳሳቢ መሆኑን የአፋር አርብቶ አደሮች ማህበር አስታውቋል። ሂውማኒታሪያን ኒድ የተፈናቀሉ ሰዎች ቁጥር ከፍተኛ መሆኑን ተከትሎ የሰብአዊ ድጋፍ ፍላጎቱ ያንን ያህል ሰፊ ነው በዚያ ላይ በተበታተነ ሁኔታ ላይ ነው የሚገኙት ይህም ሌላ ፈተና ነው የማህበሩ አስተባባሪ የሆኑትን ቫለሪን ብራውኒንግ ነው የሰማችሁት። በሁለተኛው አጋማሽ በሙሉ ዝግጅት ይመለሳሉ። ለማስታወስ ያክል ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የኢትዮጵያ ፓርላማ የአስቸኳይ ጊዜ አዋጁን አነሳ። በአስቸኳይ የተሰበሰበው የኢትዮጵያ ሕዝብ ተወካዮች ምክር ቤት ላለፉት ስድስት ወራት በሀገሪቱ ተደንግጎ የነበረው የአስቸኳይ ጊዜ አዋጅ እንዲነሳ ዛሬ ማክሰኞ የካቲት ስምንት ሁለት ሺ አስራ አራት አመተ ምህረት በአብላጫ ድምጽ ወስኗል። የሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጁ እንዲነሳ ውሳኔ ያስተላለፈው ጥር አስራ ስምንት ሁለት ሺ አስራ አራት አመተ ምህረት ነበር። ዛሬ በዚህ ውሳኔ ላይ ድምጽ ለመስጠት ከተገኙ የሚገኙት ሶስት መቶ አስራ ሁለት የምክር ቤት አባላት መካከል ስልሳ ሶስቱ መነሳቱን ሲቃወሙ ሀያ አንዱ ደግሞ ድምጸ ታቀቡ አድርገዋል። መለስካቸው አመሃ ዝርዝር አለው። ከጥቅምት 23 ቀን 2014 ዓም ጀምሮ በስራ ላይ ውሮ የነበረው የአስቸኳይ ጊዜ አዋጅ ዛሬ በኢትዮጵያ ሕዝብ ተወካዮች ምክር ቤት በአብላጫ ድምፅ እንዲነሳ ተወሰነ። በመንግሥት ተጠሪው በአቶ ተስፋዬ በልጅጌ የቀረበውን አዋጁ ይነሳ በሚለው የውሳኔ ሀሳብ ላይ የምክር ቤቱ አባላት ለሁለት ተከፍለው ተከራክረውበታል። የውሳኔ ሀሳቡ እንዲጸድቅ ሐሳብ ከሰጡት መካከል ስማቸውን አስተዋውቀው የጀመሩት አፍቴር በሽር የአዋጁ መነሳት ግን በሕግ አስፈጻሚው አካል ላይ መዘናጋት እንዳይፈጥር ማሳሰቢያ ሰጥተው በአገሪቱ ይታያል ያሉትን ሕግ የማስከበር ልልነት ወቅሰዋል። አሁን መነሳቱ ላይ ተቃውሞ የለኝም፣ ምክንያቱም በመደበኛ ሕጋችን ላይ ልልነትንም ሊያመጣ ስለሚችል ህገ መንግስታዊ መብቶችንም ልገድብ ስለሚችል ብነሳ ተቃውሞ የለኝም፣ ነገር ግን ከዚህ በኋላ መንግስት በትኩረት ሊሰራቸው ይገባል ብዬ ማነሳው ሀሳብ ምንድን ነው? የህግ የበላይነት በአግባቡ መከበር አለበት። ኢትዮጵያ ላይ ኢትዮጵያ ውስጥ የህግ የበላይነት ልልነት አለ። መንግስት በዚህ ጉዳይ ላይ በደንብ መስራት አለበት። ዜጎች ህገ መንግስታዊ መብታቸውን በአግባቡ መጠቀም አለባቸው። ሌላው የምክር ቤት አባል አዋጁን ለማንሳት የሚያበቃ ምክንያት እንደሌለ በመዘርዘር እርምጃውን ጥድፊያ ነው ብለውታል። ይኸው ምክር ቤት በአሸባሪነት የፈረጃቸው የታጠቁ ኃይሎችና ሌሎችም ዛሬም እየፈጸሙት ነው ያሉትን ድርጊት በመዘርዘር አዋጁ በስራ ላይ እንዲቆይ ተከራክረዋል። አሁንም እንደገና ገግሞ ክልሉን ወጣት እያስገደደ በኢትዮጵያ አንድነት በኢትዮጵያዊነቱ ጽኑ እምነት ያለውን ጀግናው የአፋር ክልል የአፋር ሕዝብ ወደ አምስት ወረዳዎች ወሮ በከባድ መሳሪያ በተደገፈ እየጨፈጨፈ፣ ንብረት እያወደመ ነው የሚገኝ ሰው ጦርነት ላይ ነው ያለ ነው ማለት ነው። ከሶስት መቶ ሺህ በላይ ወገኖቻችን ተፈናቅለው በዛ ክልል ሰብአዊ ቀውስ እንዲፈጠር እያደረገ ነው። ይሄ ብቻ አይደለም። በራያ ግንባር፣ በማይ ጽብሪ ግንባር፣ በአማራ ክልሎች አሁንም ለተጨማሪ ወረራ እየተዘጋጀ ያለ መሆኑን አንዳንድ መረጃዎች ያነሳሉ። አንድ የምክር ቤት አባል ደግሞ አስቸኳይ አዋጅ በማወጅ ያለውን አገራዊ ችግር መፍታት እንደማይቻል አመላክተው፣ ሌላ የትግል አማራጭ መቀየሱ ይበልጥ ይበጃል የሚሉ ይመስላል። ህዝባችን አንድነት ፈጥሮ ማለት ነው ያው አሸባሪ ስንል ጁንታና ሸኔ ብቻ አይደለም፣ ሌሎችም ጽንፈኞች አሉ። ብሔርን መሰረት አድርጎ ህዝባችንን ብዙ ችግሮች ላይ አሉ ማለት ነው። አሁን እንደሰማነው ወለጋ አካባቢ ስንት ቤቶች ስንት በመቶ የሚቆጠሩ ቤቶች እየተቃጠሉ ያለ ንብረታቸው እየተወደመ ያለው በኦነግ ሸኔ ብቻ ወይ በጁንታ ብቻ አይደለም፣ ሌሎቹም አሉ ሽብርተኞች ማለት ነው፣ ጽንፈኞች ማለት ነው። ያ ሁሉ ህዝቡ አንድ ሆኖ ሲታገል ብቻ ነው አገራችን ሰላም የምታገኘው ማለት ነው። ስለዚህ የአስቸኳይ ጊዜ አዋጁ ተነስቶ ያለው የመንግስት የጸጥታ አካል በተለያየ ደረጃ ላይ ያለው ሁሉም አንድ ሆኖ እንደ በፊቱ ከሰራ ይሄ ሁኔታ እየተረጋጋ ነው የሚሄደው እንጂ ከዚህ የባሰ ወይ ደግሞ እንደ ድሮ ሁኔታ ይመለሳል የሚል እምነት የለኝም። ስለዚህ ይሄ አስቸኳይ ጊዜ አዋጅ የሕዝባችንም ችግር አስተያየት ውስጥ በማድረግ ቢነሳ ጥሩ ነው ብዬ ያምናለሁ። በዚህ ተቃራኒ የቆሙት የምክር ቤት አባል የክርክራቸውን መነሻ በመንግስት ተወካዩ የቀረበው የውሳኔ ሀሳብ ለአዋጁ መነሳት ምክንያት ናቸው ያሏቸውን ሁኔታዎች በማስተባበል ነበረም። የተቀየረው ነገር ትህነግ ተቆጣጥሯቸው የነበሩ ቦታዎች ተቀይረዋል፣ እንዲለቅ ተደርጓል። ነገር ግን ሌሎች ሁኔታዎች እንዳሉ ናቸው ብዬ አስባለሁ። የመጀመሪያውና አንደኛው የትህነግ የማድረግ አቅም ወይም ደግሞ ሚሊተሪ ካፓቢሊቲ ሁ ትህነግ አሁንም ከሶስት መቶ ሺህ ከአራት መቶ ሺህ በላይ የሚሆን ወራሪ ሰራዊት አደራጅቶ አፋር፣ ቅድም እንደተገለጸው አራት አምስት ወረዳዎችን ተቆጣጥሯል። በዋግ ህምራ ዞን ብዙ ወገኖቻችን ተፈናቅለው ሰቆጣ ከተማ በተፈናቃይ ተጥለቅልቋል። ዋጅ አካባቢ፣ ራያ በማይጠብሪ ግንባር እንዲሁም አሁንም ለጦርነት እየተዘጋጀ የጦርነት ነጋሪት እየጎሰመ ባለበት ሁኔታ ይህ ነገር አልተቀየረም አንደኛው። ሁለተኛ የትህነግ እብሪትና ጠባጫሪነት አሁንም አልተቀየረም። መንግስት በመደበኛ ሁኔታ ህግ በማስከበር ኢትዮጵያ ውስጥ እየተፈጠሩ ያሉ ማንነት ተኮር ጥቃቶችን መከላከል የሚችልበት ቁመና ላይ ነው ወይ አሁን ያለው? ባለፈው ሳምንት የተከበሩ አፈ ጉባኤ በመንግስት ሚዲያዎችም እንደተገለጸው በአንድ ቀን ብቻ ከመቶ አርባ ከመቶ ሀምሳ የሚሆኑ ንጹሐን ዜጎች በወለጋ ተጨፍጭፈው አድረዋል። ስለዚህ ገና የዲፕሎማቲክ ማህበረሰቡን ለማስደሰትና እንዲው የተወሰነ የገጽታ መሻሻል ለማምጣት ተብሎ መንግስት የዜጎችን ደህንነት የሀብት የንብረት ደህንነት ዋስትና ባልሰጠበት ሁኔታ ለማንሳት መቸኮላችን ተገቢ ነው ወይ? ሌላው አባል ደግሞ የምክር ቤቱን አባላት በመማጸን ጭምርና ምክር ቤቱ አስቀድሞ ያቋቋመውን የአዋጁን አፈጻጸም የሚገመግመው ኮሚቴ የስራ ሪፖርት ካሰማ በኋላ እንዲወሰን በማሳሰብ ለአሁኑ ግን የቀረበውን የውሳኔ ሀሳብ ውድቅ እንዲደረግ ጠይቀዋል። ይህ ችግር የአስቸኳይ ጊዜ አዋጁ ቢነሳ ችግር ይባባሳል ወይስ አይባባስም የሚለውን የህሊና ጥያቄ ራሳችንን መጠየቅ አለብን። በኦሮሚያ ክልል በአሁን ጊዜ ያለው ለኦሮሚያ ክልል ብቻ ራሱ አዋጅ ያስፈልጓል። ለክልሉ ብቻ ከሶስት መቶ ዘጠና ስድስት ዘጠና ስምንት በላይ የገጠር ከተሞች እና የገጠር መንደሮች በኦነግ ሸኔ ተይዘዋል። በአሸባሪው ሰው እየታፈነ ገንዘብ እየተከፈለ ነው ሰው እየወጣ ያለው በኦነግ ሸኔ ዛሬ ግብር እየሰበሰበ ነው። ስለዚህ አሸባሪዎች ግብር መሰብሰብ በቻሉበት ቦታ ላይ አሸባሪዎች ሰው አፍነው ገንዘብ እየተቀበሉ ሰው መልቀቅ በቻሉበት ቦታ ላይ አፋርና አማራ ክልል ወንድሞቻችን በጥይት ጦርነቱ ባልቆመበት ቦታ ላይ የአስቸኳይ ጊዜ አዋጁ ይነሳ የሚለውን በጽኑ እቋወማለሁ እኔ እንደ ምክር ቤት አባል እኔ የምገደደው ለህሊናዬ ለህግና ለህዝቤ ነው ተገዥነቴ ህሊና የሚያምነው ግን ይህ አስቸኳይ አዋጅ በአሁኑ ሰዓት መነሳቱ ከጥቅሙ ጉዳቱ ያመዝናል። እየተደበቁ አሉ። በየአመራሩ ውስጥ የጨረቃ ግንኙነት ከአሸባሪው ጋር የመሰረቱ እያሉ ተገምግሞ ከስልጣን የተነሱ ሳይኖሩ በነበረው ችግር ከነ ኦነግ ሸኔ ጋር ከነ ወያኔ ጋር መምጣታቸውን አበባ ይዘው ሲጠብቁ የነበሩ አመራሮች አሁንም እያሉ፣ ሰው እያስታጠቁ ሰው እያስገደሉ ያሉ አመራሮች አሁንም እያሉ፣ በዚህ ሁኔታ ላይ የአስቸኳይ ጊዜ አዋጅ እናንሳ ብንል የሚመጣው ትርፍ የለም። በተወካዮች ምክር ቤት የመንግስት ወኪል ያቀረቡትን የውሳኔ ሀሳብ በመደገፍ የተናገሩት ሌላው ምክር ቤት አባላት ደግሞ ይህን ክርክር አቅርበዋል። ሰብዓዊ መብት መገደብ ሌሎችም ኢምፓክቶችን እንዳሉት ይታወቃል። ለሀገር ህልውና ስባል ህገ መንግስታችን እንደምደነግገው ብዙ ብዙ መብቶችን ገድበን የሀገር ሉዓላዊነትን የምናስቀጥልበት ሁኔታ ነው። ስለዚህ አስቸኳይ ጊዜ አዋጅ ተገደን የገባንበትን ጦርነት ሙሉ በሙሉ ለማስቀረት ሳይሆን በመደበኛ አሰራር በመደበኛ የህግ ማስከበር ስራ የምሰራ ከሆነ የአስቸኳይ ጊዜ አስፈላጊም አይደለም። ብዙ ብዙ ነገሮች እዚህ መሃል ሊፈጸሙ ይችላሉ። ስለዚህ አሁን የውሳኔ ሀሳቡ ላይ እንደቀረበ ሙሉ በሙሉ ይሄ አሸባሪ ቡድኑ ምንም ትንኮሳ እያደረገ አይደለም ብሎም አልቀረብም። የሸኔ ጉዳይም እንደተባለው ሸኔ እየፈጸማቸው ያሉ ድርጊቶች አሉ። ስለዚህ ይህንን ችግር በመደበኛ የህግ ማስከበር ስራ ህጉን ማስከበር ከተቻለ የአስቸኳይ ጊዜ አዋጁ የሚቀጥልበት ምክንያት አለ ብዬ እንደ አንድ ምክር ቤት አባል ሀሳብ የለኝ። ምክንያቱም መብቶችን መገደብ ማለት በጣም ጥሩ አይደለም። በመጨረሻም በውሳኔ ሀሳቡ ላይ አባላቱ ድምፅ ሰጥተው በ63 የተቃውሞ በ21 የድምፅ ተአቅቦና በ228 አብላጫ ድምፅ የአስቸኳይ አዋጁ እንዲነሳ ምክር ቤቱ ወስኗል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሌላ በኩል በህዝብ ተወካዮች ምክር ቤት ስሙ ተደጋግሞ የተነሳውና ከዚህ ቀደም በምክር ቤቱ በአሸባሪነት የተፈረጀው ህወሀት በአስቸኳይ ጊዜ አዋጁ መነሳት ዙሪያ ያለው ነገር የለም። በመላው የኢትዮጵያ ተፈጻሚ ተደርጎ የነበረው አዋጅ ጥቅምት 21 2014 ዓ ም ጸድቆ የነበረ ሲሆን በሀገር ህልውና ላይ የተደቀኑትን አደጋዎች በመደበኛው የህግ ማስከበር ስርዓት ለመቋቋም አደጋች በመሆኑ የአስቸኳይ ጊዜ አዋጁ አስፈላጊነት ተገለ ገልጾ ነበር። አዋጁ በጸደቀበት ወቅትም የትግራይ ኃይሎች ወደ አዲስ አበባ እየተጠጉ እንደነበር ሲገለጽ መቆየቱ ይታወሳል። ቆይቶም በታኅሳስ ወር ለመደራደር ሁኔታዎችን ለማመቻቸት ጦራቸውን ወደኋላ መመለሳቸውን የክልሉ ፕሬዚዳንት ደብረጽዮን ዶክተር ደብረጽዮን ገብረሚካኤል ገልጸው ነበር በአስቸኳይ ጊዜ አዋጁ ስር በርካታ የትግራይ ተወላጆችን ጨምሮ ብዙ ሰዎች እንደታሰሩ የመብት ድርጅቶች ሲገልጹ ቆይተዋል ካለፈው ታህሳስ ወር ጀምሮ ደግሞ ብዙዎች መፈታት መጀመራቸውን የአሶሴትድ ፕሬስ ዛሬ አስነብቧል በሌላ በኩል ድርድርና እርቅ ይካሄዳል በሚል አስተያየት ሲሰጡ በርከቶች የሚሰሙ ሲሆን፣ ከአምስት ቀናት የአዲስ አበባ ቆይታቸው በኋላ ወደ ኒውዮርክ የተመለሱት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ከትላንት በስቲያ በሰጡት መግለጫ በሀገሪቱ እየተካሄደ ስላለው የእርቅና የውይይት ዝግጅትን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ የህወሀትና መንግስት ኦነግሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊትን ጨምሮ ሁሉም በዚህ ውይይት ላይ ሊካተቱ እንደሚገባ ስምምነታቸውን የገለጹ ሲሆን በሀገሪቱ የሚደረገው እርቅን በተመለከተ ሁሉም አካላት የተባበሩት መንግስታት ድርጅትም ሆነ የአፍሪካ ሕብረትን አደራዳሪነት ቢቀበሉም ነገር ግን ችግሮቻቸውን ኢትዮጵያዊ በሆነ መንገድ ለመፍታት መወሰናቸውንም ጨምረው አስታውቀዋል። የምትከታተሉት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። የአብይ ዘገባችንን ጨርሰናል። ወደ ቀጣዩ የትንታኔው መጽሔት እናልፋለን። የሶማሌ ክልል መንግስት ሰሞኑን የክልሉን መንግስት እየከሰሱ ያሉ የቀድሞ አመራሮችና የጅጅጋ ከተማ ነዋሪዎች በከተማዋ ከወትሮው የተለየ እንቅስቃሴ አለመኖሩን ተናገሩ። የመፈንቅለ መንግስት ሙከራ ተደርጓል ተብሎ እየተወራውም መሰረተ ቢስ ነው ብለውታል። አዲስ ቸኮል ተጨማሪ አለው። ትላንት ምሽት ላይ በርካታ ማህበራዊ ሚዲያዎች በሶማሌ ክልል የመፈንቅለ መንግስት ሙከራ መክሸፉን ሲዘግቡ አምሽተዋል። ይሁንና የአሜሪካ ድምፅ ያነጋገራቸው የጂጂጋ ከተማ ነዋሪዎች በከተማው ከወትሮ የተለየ እንቅስቃሴ አልነበረም ብለዋል። አብዲ አህመድ ባላለው፣ ጅጅጋ ነዋሪ ነኝ። ትናንት ጅጅጋ ከተማ ቀን ወይ ማታ ምን አይነት ነገር ነበረ? ምን የተለየ ነገር አጋጥሞ ነበር? ሰላም ነበረ። ምንም አዲስ ነገር አልነበረም። ማታ አምሼ ነው የመጣው ከከተማ ጠዋቱም ወጣን፣ ምንም አልነበረም። የመፈንቅለ መንግስት ሙከራ ተደርጓል የሚባለው ወሬ ነበረ ለአንተ ማታ? ውሸት፣ ምንም አልነበረም፣ ሰላም ነበር። ሰሞኑን በክልሉ መንግስት ላይ ተደጋጋሚ ትችቶችን እያቀረቡ ያሉት የክልሉ የቀድሞ አመራሮችም በክልሉ የመፈንቅለ መንግስት ሙከራ አልተደረገም ነው ያሉት። የቀድሞ የኮሚኒኬሽን ጉዳዮች ቢሮ ኃላፊ የነበሩት አቶ አብዱላይ መሀመድ፣ ህዝቡ ሲናገር ነው ወጣቶች ሲናገሩ የሀገር ሽማግሌዎች ተናገሩ፣ ሴቶች ተናገሩ፣ እንደዛ ክልሉ እያካሄደ ያለው መንገድ ጥሩ አይደለም እያሉ ነው። የትና መቼ ነው የተናገሩት? ከትናንት ወረ በቃ ስለተናገሩት፣ በሚዲያ ስለ ስለተናገሩ ብቻ ነው። ሚዲያ ላይ ነው የተናገሩት ደግሞ ሽማግሌዎቹም ወጣቶቹም ሴቶችም በሚዲያ ብቻ ስለተናገሩ መፈንቅለ መንግስት ጎ ያደርገው መሳሪያ የያዘ ከትጋ ኃይል ያለው ወይ መከላከያ ያለው ወይ ትራንስ ያለው ናለ ክፍል እንዴት ያደርጋል? ምን ያደርጋል? ምን አቅም አለውና? ህብረተሰቡ የተለመደ ነው። ሶስትኛ ጊዜ ከሆነ ይሄ ጨዋታ የለመደው ነው። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድር ረሺድም በከተማ ከወትሮ የተለየ ነገር አለመኖሩን ይስማማሉ። ጀመር በአሰራር ደረጃ ቀጥታ ቀይ መስመራችን ነው ፀጥታን የሚበጠብጥ አካል አንታገስም። በህገ መንግስቱ መሰረት የማህበረሰቡን ሰላም ለማስከበር ያው ሌት ተቀን ቆመን ሰላሙን እናስጠብቃለን። ለዛም ነው ሶስት አመት ተኩል ጅግጅጋ ሰላም የሆነችው ሶማሌ ክልልን ሰላም እንዳጠቃላይ የሆነው የሚሊተሪ ወይንም የጸጥታ ኃይሎች ከሌላ ጊዜ የተለየ ምንም አይነት እንቅስቃሴ የለም። እንደወትረው ጸጥታ ኃይሎቹን ሰላሙን ለመጠበቅ ምናልባት ሰሞኑ የነበረው የግለሰቦች ስብስብ ሰላሙን ለማተራመስ ማህበረሰቡ ውስጥ ፕሮፓጋንዳ የሚያሰራጩ ኃይሎች ላይ እንቅስቃሴ እያደረገ ስርዓት አለ ግን እንደዚሁም አስፋልት ላይ ማህበረሰቡ ኖርማል እንቅስቃሴዎቹን የሚገበያዩበት አካባቢ ምንም የሚሊተሪ እንቅስቃሴ የለም። የድረ ገጽ መጽሔት፣ እና ሌሎችን የማህበራዊ ሚዲያ ገጾች ክልሉ ትላንት ምሽት ያወጣውን መግለጫ መንፈስ በተሳሳተ መንገድ ተርጉመውታል ሲሉ አቶ አብዶቃድር ይከሳሉ። መፈንቅለ መንግስት የሚለው ሀሳብ መነሻው ራሱ ከየት የመጣ ይመ በራሳቸው እንኳን የእኛን ሶርስ የወሰደ አድርጎ ከዛ ተነቦ ዩቱፐሮች እያቀነባበሩት ነው። ስለዚህ እሱ ቃል እኛ በአረፍት ነገርም አልተጠቀምንም ስሜቱንም ዲባቡንም ሶማሌ ክልል የለም የክልሉ መግለጫ ላይ በአሁኑ ሰዓት ጅጅጋ ከተማን ጨምሮ መላዊ ሶማሌ ክልል እንደ ወትሮ ሁሉ ሰላምና መረጋጋት የሰፈነበት ሲሆን በአንዳንድ ቦታዎች ጸረ ለውጥ የሆኑና በሙስና እንዲሁም በውጭ ሀገራት ከሚገኙ ለውጥ አዳና ቀፊ አካላት ጋር በድብቅ ግንኙነት ሲያደርጉ ተደርሶባቸው ከመንግስት መዋቅር የወጡ ኃይሎች ሰላም ለማደፍረስ ያደረጉት ሙከራ ከሰላም ወዳዱ ህዝባችን ጋር በመተባበር መክሸፉን እንገልጻለን ይላል ይህ የመግለጫ ክፍል ግን መፈንቅ ለመንግስት ተሞክሮ መክሸፉን ሳይሆን ሰሞኑን በክልሉ መንግስት ላይ ወቀሳ እያቀረቡ ያሉ የቀድሞ አመራሪ ሴራ መክሸፉን ለማመልከት ብቻ ይገባ ነው ብለዋል ቢሮ አቶ አብዱ ቃድር የከሸፈው እንቅስቃሴ ሰሞን ከአመራርነት ያስወገድናቸው ግለሰቦች በስነ ምግባርና በሙስና ከሙስና ጋር የተያያዘ በአመራር ግምገማ ከኃላፊነታቸው የተነሱ የበፊት አመራሮቹ ግለሰቦች ነበሩ። እነሱ ምንም እንቅስቃሴ ነው ያደረጉት። እንደ ብልጽግና ፓርቲ ጎን ወቴን አሁን በአመራር የያዘው የብልጽግና ፓርቲን አባላት እናርማለን፣ ክፍተቶችን እናወጣለን፣ ድርቁ ላይ አልተሰራም የሚሉ ግለሰቦች በማህበራዊ ሚዲያም ህዝቡን ሰላሙን ለመበጭበጭ ህውከት መፍጠር የሚንቀሳቀሱ ግለሰቦች ነበሩ። የእነሱን እንቅስቃሴ ከሽፏል ነው እየተጠቀምነው። ቃል ሲሰሩበት የነበረው ሴራ ከሽፏል ነው የተጠቀምነው። አራት ነገርም ከግለሰቦቹ ጋር የተገናኘ ነው እንጂ ከመፈንቅለ መንግስት ጋር የተገናኘ አይደለም። በዛሬው ዕለትም የክልሉ ርዕሰ መስተዳድሩ አቶ ሙስጠፋ ማህመድ አዲስ የተከፈተውን ዘምዘም እስላማዊ ባንክ ጅጅጋ ቅርንጫፍ መርቀው ሲከፍቱ ታይተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን ለዘገባው እናመሰግናለን። ዓለም አቀፉ ማህበረሰብ በህወሀት ኃይሎች ወታደራዊ ጥቃት ምክንያት አፋር ውስጥ የደረሰውን ሰብአዊ ቀውስ በሚዛናዊነት አላየም ሲል ቅሬታውን ያሰማው የአፋር ብሔራዊ ክልላዊ መንግስት በወታደራዊ ኃይሉ ደረሱ ያላቸውን ሰብአዊና ቁሳዊ ጉዳቶች አሁንም እንዲያወግዝ ጠይቋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አህመድ ኮሎይታ ለአሜሪካ ድምጽ እንዳስታወቁት የህወሀት ኃይሎች በከፈቱት ጥቃት ምክንያት ከቤት ንብረታቸው የተፈናቀሉ ከ ሶስት መቶ ሺህ በላይ ሰዎች አስቸኳይ የምግብና የመድኃኒት ተራድኦ ያስፈልጋቸዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብ፣ የሕክምና ድጋፍ በመስጠት ላይ የሚገኘው የአፋር አርብቶ አደሮች ማህበር አስተባባሪ ቫለሪን ብራውኒንግ ተፈናቃዮቹ ያሉበትን ሁኔታ አሳሳቢ ነው ብለዋል። መስፍን አራጌ ዝርዝሩን ይዟል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊው አህመድ ኮሎይታ ከአሜሪካ ድምፅ ጋር በነበራቸው ቆይታ እንዳስታወቁት የህወሓት ኃይሎች በአካባቢው ላይ ደጋግመው በወሰዱት የጥቃት እርምጃ በተለይ ህይወቱን በእንስሳት እርባታ ላይ የመሰረቱ አርብቶ አደር ለተደጋጋሚ መፈናቀል ተዳርጓል። የክልሉ ሰሜናዊ ዞን ትግራይ አጎራባች የሆኑ ወረዳዎች ላይ ወረራ ፈጽመው እንግዲህ አሁን በዚህ ሰዓት በተለይ መጋሌ፣ አብአላ፣ በራህሌ፣ ኮንባ፣ ያረብቲ እንደዚሁም የበዓላ ከተማ መስታደርን የምንጨምረው እንግዲህ በዚህ በአሸባሪው ኃይል የወደቀበት ና ከሶስት መቶ ሺህ በላይ ማህበረሰብ የተሰደደበት ሌላውም አቅመ ደካሞች ና ሴቶች ና ህጻናት ደግሞ ይህ አሸባሪው ኃይል በሚወረውራቸው ከባድ መሳሪያዎች የአካል ጉዳት እንደዚሁም ህይወታቸውን ያጡበት ሁኔታ ነው ያለው። ከሰብአዊ ጉዳቱና ንብረት ጥፋቱ በተጨማ አካባቢው ማህበረሰብ ሀብት ንብረት ሆን ተብሎ እንግዲህ እንደሚዘረፍ በተለያዩ አጋጣሚዎች እኛም ስንገልጽ ነበር። እነዚህ የህብረተሰብ ክፍሎች አሁን የት አካባቢ ሆን ያሉት? ክልሉ አዘጋጃቸው የተለያዩ መጠለያ ካምቦች አሉ። በዋናነት እንግዲህ ሰርዶ ስልሳ ወይም ደግሞ ጉያህ የሚባል በኮሪ ወረዳ ቀበሌ ጉያህ መጠለያ ጣቢያ የተከለሉ ማህበረሰቦች አሉ። እንደዚሁም አፍዴራም ስረባም የሚባሉ የተለያዩ የክልሉ ያዘጋጀው የአይዲፒ ወይም ደግሞ የመጠለያ ጣቢያዎች የገቡ ማህበረሰቦች አሉ። በተለያየ አካባቢዎች ደግሞ ተበትነው የቀሩና ወደ መጠለያውም ያልመጡ ማህበረሰቦች ስላሉ እነሱንም በዚህ እንግዲህ ካለበት ወደ መጠለያ ካምፕ እንዲገቡና ድጋፍ እንዲያገኙ የሚደረግበት ሁኔታ ላይ ስራዎች እየተሰሩ ነው ማለት ነው። ጦርነቱን ተከትሎ ፈጸሞ የተባለውን የንብረት ዘረፋና የሀብት ውድመት ህወሀት በተደጋጋሚ ሲያስተባብል ይሰማል። በሌላ በኩል የአፋር ህዝብ ተገቢውን ትኩረት አላገኝም ሲሉ ዓለም አቀፉን ማህበረሰብ አቶ አህመድ ይወቅሳሉ። የዓለም ማህበረሰብ እንግዲህ ለተገዳይ ማህበረሰብ በተለይም ለአርብቶ አደር ማህበረሰብ ለወራሪው ድምጽ ሆኖ ሁማኒታሪያን ሄድ ወይም ድጋፍ ይፈልጋል የሚሉበት ሁኔታ ነው የነበረው። ግን የተወረረውና እየሞተ ላለው ማህበረሰብ ደግሞ ምንም አይነት ትኩረት ያልተሰጠበት ሁኔታዎች በተጨባጭ በመሬት ላይ ያለ እውነታ የሚያሳይ ነገር ስለሆነ ይህ ማህበረሰብ እንግዲህ ከማንኛውም ጊዜ በበለጠ አሁን ድጋፍ የሚፈልግበት ሁኔታ ላይ ነው ያለው። ዓለም አቀፉ ማህበረሰብ ሰብአዊነትን በእኩልነት ማስተናገድ ይገባዋል ያሉት ኃላፊው የደረሰውን ጉዳት በአካል ተገኝቶ ከመመልከት ጀምሮ ከህዝባቸው ጎን እንዲቆም ጠይቀዋል። የክልሉ መንግስትና ባለድርሻ አካላት በጦርነቱ የተፈናቀሉ ሰዎችን ለመርዳት ጥረት እያደረጉ መሆናቸውን ያውሱት አቶ አህመድ ከደረሰው ሰብአዊና ቁሳዊ ጉዳት አንጻር ግን በውስን አካላት ጥረት ችግሩን መቅረፍ አይቻልም ብለዋል። መንግስትና ዓለም አቀፉ ማህበረሰብ የተራድኦ እጃቸውን ይዘረጉ ዘንድም ጠይቀዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብና የህክምና ድጋፍ በመስጠት ላይ ከሚገኙት ሀገር በቀል የተራድኦ ማህበራት አንዱ የአፋር አርብቶ አደር ማህበር የተባለው ነው። ተፈናቃዮቹ ያሉበት ሁኔታ በዓለም አቀፉ ማህበረሰብም ሆነ በመገናኛ ብዙሀን ትኩረት አልተሰጠውም የሚሉት የማህበሩ አስተባባሪ ቫለሪን ብራውኒንግ ተፈናቃዮቹ በአሳሳቢ የሞትና የመኖር አደጋ ውስጥ ናቸው ብለዋል። የተፈናቀሉ ሰዎች ቁጥር ከፍተኛ መሆኑን ተከትሎ የሰብአዊ ድጋፍ ፍላጎቱ ያንን ያህል ሰፊ ነው በዚያ ላይ በተበታተነ ሁኔታ ላይ ነው የሚገኙት ይህም ሌላ ፈተና ነው ምግብ የለም ውሃ የለም አስፈላጊ ነገሮች ሁሉ የሉም የተፈናቀሉት ሰዎች በረሃብ በጥማትና በበሽታ ምክንያት የሞት አደጋ አንዣቦባቸዋል። ድርጅታቸው በግመል ሸክምና በሌሎች አማራጮች ተንቀሳቃሽ የጤና ባለሙያዎች ቡድንን አሰማርቶ ተፈናቃዮችን ለመድረስ ጥረት ቢያደርግም መድረስ የተቻለው ጥቂቶቹ ጋር ነው። እንዳስተባባሪዋ በርካቶቹ ወደ መጠለያ ካምፖች ለመምጣት ስጋት እንዳለባቸው ጠቅሰዋል። ስትሮንግ ረዥም ርቀት የሚወነጨፉ ሚሳይሎችና ታንኮች ባስከተሉት ጉዳትና ይህን ተከትሎ በተፈጠረባቸው ጭንቀት ወደ መጠለያ ካምፖች ለመምጣት ይፈራሉ። ቤተሰቦቻቸውን ጭምር በጦርነቱ አጥተዋል። እናም በጣም ጭንቀት ውስጥ በመሆናቸው ወደ አስፋልት መንገዶች አይወጡም። አንድ ላይ መሆን አይፈልጉም። በሚችሉት ሁሉ ቤተሰቦቻቸው ለአደጋ ሳይጋለጡ የሚቆዩበትን ተግባር ነው የሚሰሩት ከሲያትል ዋሽንግተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በመወከል ወደ አካባቢው የመጡትና ለተፈናቃዮች የምግብ ድጋፍ የሰጡት መላካሚን ቀሲስ ዶክተር ፋሲል አስረስ፣ ጦርነቱ በተለይ በእናቶችና ህጻናት ላይ ያስከትለውን የከፋ ጉዳት ዘርዝረዋል። የተፈናቀሉ ወገኖችን አግኝተናል። በጦርነቱ ምክንያት ጉዳት የደረሰባቸው በአብዛኛው የታዘብነው እናቶች፣ ህጻናትና አረጋውያን አቅመ ደካሞች ናቸው። እዛ ያሉት ምንም የሚያስፈልጋቸው ነገር አልከ ተጠቅሟላላቸው ሜዳ ላይ ነው የወደቁት። ምግባቸውን የሚያበስሉት በላይ እሳት እየነደደባቸው በታች እሳት አንድደው ምግብ ሲያበስሉ ተመልክተናል። የሚጠለሉበት እንኳ ችግር እስኪሆን ድረስ ሙቀት ነው፣ ሀገሩ በረሃ ነው። ከዛ በተጨማሪ ደግሞ እነሱ በልዩ ልዩ መንገድ ተጎድተው ሜዳ ላይ ወድቀው በሚያሳዝን ሁኔታ ነው ያየነው። ሆስፒታሉ በበሽተኛ ተሞልቷል። በአንድ ሩም ውስጥ አስራ ስድስት አልጋ አስቀምጠው እዛ ውስጥ በልዩ ልዩ መንገድ ጉዳት የደረሰባቸው ወገኖችን ጎብኝተናል። እዛ ውስጥ በቦምብ አደጋ ፊቱ የተቃጠለ ልጅ፣ እግሩ የተቃጠለ ሁለት እግሩን ጉዳት የደረሰበት እንደዚህ ለማየት ችለናል፣ እና እጅግ በጣም ያሳዝናል። በእውነት ይህንን መመልከት ያማል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቦርድ ሰብሳቢ ኦስታዝ መሐመድ አባተም ጦርነቱ ያስከተለው ተጽዕኖ በማህበራዊ ትስስር ገጾችና በመገናኛ ብዙሃን ከሚነገረው እየከፋ ነው ብለውታል። ጦርነት አስከፊ መሆኑን በቃላት ከመስማት ከመናገር ባሻገር እዛ መሬት ላይ ያለው ሀቅ በጣም መራር የሆነ ሀቅ ነው ከባድ ነው የወደሙ መሰረተ ልማቶች ትምህርት ቤቶች ሆስፒታሎች እንዲሁም ደግሞ ጉዳት የደረሰባቸው ህጻናት እናቶች ሽማግሌዎች ታዩ በጣም ልብ የሚነካ ነው ከባድ ነው አሁን ትግራይን እያስተዳደረ የሚገኘው አካል በውጭ ጉዳዮች ቢሮ ባወጣው መግለጫ በአፋር ልዩ ሀይልና በኤርትሪያ መንግስት ይደገፋል ባለው የቀይ ባህር አፋር ሀይል በኩል የተደቀንበትን ስጋት ለመከላከል ለመከላከል ከጥር 16 ጀምሮ እርምጃ ለመውሰድ መገደዱን ጠቅሶ ነበር። በአንጻሩ የአፋር ቀይ ባህር ኃይል የኤርትራ መንግስት ተቃዋሚ መሆኑን በማውሳት በህወሀት የከባድ መሳሪያ ድብደባ ተሰደው በመጠለያ ካምፕ የተቀመጡ አባላቱ ላይ ጭምር እስከ ሞት የደረሰ ጉዳት መድረሱን ለአሜሪካ ድምፅ ገልጿል። ወታደራዊ ጥቃቱ የአፋርና የትግራይ ህዝቦች ወንድማዊ ግንኙነት ላይ ስጋት እንዳይሆኑ ለማምከን እየተወሰደ ነው የሚለው ህወሀት አፋር ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እንዲባባስ ፍላጎት እንደሌለው መግለጹ ይታወሳል። ጦርነቱ ወር እንዳለፈው የሚናገሩት ቫለሪን ብራውኒንግ ለዓለም አቀፉ ማህበረሰብ ተከታዩም ብለዋል። ዓለም አቀፉ ማህበረሰብ እንዲህ አይነቱን ጉዳት እውቅና መስጠትና ወረራውን ማውገዝ አለበት ብዬ አስባለሁ። በዚህ ሁኔታ መቀጠል አንችልም። ኦስታዝ መሐመድ ደግሞ ጦርነቱን በጠረጴዛ ዙሪያ መክሮ ማስቆም ይገባል ባይ ናቸው። ይህን ማድረግ ካልተቻለ እንደ ሃይማኖት አባቱ ህዝቡን መልሶ ማቋቋም ቢቻል እንኳ መልሶ በሚቀሰቀስ ጦርነት መጎዳቱ አይቀርም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ Thank uh you. -huh. ትግራይ የእስልምና ጉዳዮች ምክር ቤት ከኢትዮጵያ እስልምና ጉዳዮች ምክር ቤት ጋር የነበረውን ግንኙነቱን ማቋረጡን አስታውቋል። ምክር ቤቱ በትላንትና ዕለት በመቀሌ ባካሄደው ጉባኤ ይህን ውሳኔ ማስተላለፉን ገልጿል። የምክር ቤቱን ፕሬዚዳንት ሼክ አደም አብዱልቃድር ጃዋርን በጉዳዩ ዙሪያ ያነጋገራቸው ሙሉጌታ አጽፋ ተከታዩ ልኳል። የትግራይ እስልምና ጉዳዮች ምክር ቤት በመቀለ ከተማ ትናንት ሰኞ የካቲት 7 2014 ዓ ም ያካሄደው ጉባኤ ተከትሎ ምክር ቤቱ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር የነበረው ግንኙነት እንዲቋረጥ መወሰኑን አስታውቋል። ይህንንም ተከትሎ የክልሉ ምክር ቤት ራሱን ችሎ እንደሚሰራ ገልጿል። በጉዳዩ ለአሜሪካ ድምፅ ማብራሪያ የሰጡ የምክር ቤቱ ፕሬዚደንት ሼክ አደም አብደልቃድር ጆሃር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትግራይ ሕዝብ የደረሰው በደል ባለማውገዙና ከትግራይ ሕዝብና ከአማኞቹ ጎን ባለመሰለፉ ነው ግንኙነቱ እንዲቋረጥ የተገደደ ነው ብለዋል። ትግራይ ላይ የደረሰው ችግር ለማንም እንኳን ለእኛ ለሃይማኖት መሪዎች፣ ለማንም ሰውም ያው ግልጽ ነው። በተለይ ደግሞ በእኛ በሙስሊሞች በኩል ላይ የደረሰው ችግር በጣም እንዳው አሳዛኝና አሳፋሪ የሆነ ነገር ነው የደረሰብን ማለት ነው። እና ትግራይ ውስጥ ብዙ ኢማሞች፣ አሰጋጆች፣ ብዙ ቃዲዎች፣ ብዙ ዕለማዎች ተጨርሰውብናል ማለት ነው እነሱ ጠበንጃ ይዘው አይዋጉ ስለዚህ የሃይማኖት መሪ ኮ መስጅዱ ላይ ወይም በቁርአኑ ላይ ነው እንጂ የሚቀመጠው። እንግዲህ እሱ ጦርነት አይገባ። ከመስጅድ እያወጡ ነው የገደሏቸው። እንዲያውም እንዳይቀበሩ ሶስት ቀን አራት ቀን የተቀመጡ ወንድሞቻችን አሉ፣ በትግራይ ውስጥ ማለት ነው። ብዙ ዕለማዎች ተጨርሰውብናል፣ ብዙ መስጅድ ፈርሶብናል። ከፈረሱት መስጅዶች ያው የነጃሽ መስጅድ በዓለም ደረጃ የሚታወቅ ማለት ነው። ከማካ ቀጥሎ ነጃሽ ነው። ስለዚህ ነጃሺ ያህል ፈርሶብን በዚሁ ላይ ፌዴራል እስልምና ጉዳይ በደረሰብን ነገር መጽናናትም ይሁን አንዳንድ ነገር በማድረግ እኛ ጋር ያደረገው ነገር የለም። ስለዚህ እኛ የትግራይ ሙስሊሞች እየተጎዳን ለስንት ጊዜ ዝም ብለው። በሌላ ክልሎች ግን ጦርነቱ ስፋፋ ያለ ክልል ወንድሞቻችን ስለተጎዱ በየጅምዓው ገንዘብ አዋጠው ማዋጣታቸው እኛ ተቃውመና፣ እኛስ ሙስሊሞች አይደለንም እንዴ? እኛስ ወንድሞቻቸው አይደለንም እንዴ? ስለዚህ የማያስቡብን ምክንያት በጣም ስላሳዝነንና ከዚሁ ተነስተን እነሱ ጋር ለመቆራረጥ ወስነናል። በዚህ መሰረት ግንኙነቱ አቋርጠን ራሳችን ችለን እንንቀሳቀሳለን በማለትም ገልጸዋል። ከእንግዲህ እኛ እነሱ ጋር ተቆራርጠናል ማለት ድሮም ተቆራ ቆይተናል። ባጀት ስለ እንትናችን ይሄ ባንክ የነበረው የነበረ ነገር የለውም። የምልክሉ ነገር ትንሽ ነገር ነበር፣ እሱም አቋርጠውታል ቆይተዋል አራት ዓመታችን ነው የተቆራረጥ ነው ውሳኔው ብቻ ዛሬ አረግ ነው አሁን አረግ ነው። ስለዚህ አሁን ተቆራርጠናል ድሮም የሚያገናኘን ነገር የለም። እንዳልኩት አራት ዓመታችን ተቆራርጠናል። አሁን እንግዲህ የምንገናኘው ነገር የለም። ትግራይ ራሱን ችሎ እስልምና ጉዳይ ሆነዋል፣ ብዙ ወስነናል። ከትግራይ ክልል ውጭ በአፋርና አማራ ክልሎች በሃይማኖት ተቋማት ደርሷል የሚባሉ ጉዳቶች እናንተም አላወገዛችሁም ተብሎ ቅሬታ ይነሳል የሚል ጥያቄ ቀርቦላቸው፣ ሼክ አደም አብደልቃድር መጀመሪያኛ፣ የሃይማኖት ተቋም የፌዴራል ሃይማኖት ተቋም ትግራይ ላይ በደረሰው ነገር ያለው ነገር የለም። እንዲያውም ሆን ብሎ ወደዚህ የምመጣ ጦር ባርኮ ነው የላከልን ወደዚህ ወደ ትግራይ ማለት ነው። በጣም አሳዛኝ የሆነ ነገር እና አሳፋር የሆነ ነገር የሃይማኖት ምሪኮ እኛ አሁን ስለ ጦርነት አጠናክርን እና እንትን ብለን አናቅም፣ ማለት ለመንግስታችን አሁን ለትግራይ መንግስት በሰላም እንድትጨርሱ ብለን ነው። እኛ ነገም ነገ በስታም በሰላም እንድጨረስ ነው እኛ የምንፈልገው ማለት ነው። ስለዚህ በአማራ የደረሰው ነገርና በአፋር የደረሰው ነገር እኛ እንዲያውም በቴሌቪዥን ራሳችን ተሰብስበን አማራና አፋር የደረሰው ነገር እኛ ተቃውሞ አቅርበናል። ለምን እንዲህ ያለ ነገር እንዳው በጣም እናዝናለን ብለን አስታውቀናል። በተለይ አማራና አፋር ብለን አማራና አፋር ትግራይ እኛ አንድ አካባቢ ላይ ስላለን ከሌላም ሃይማኖት ከሌላ ሃይማኖት መሪዎች ሁነን ወደ ሰላም ብንጥር ይሻላል ብለን ያስተላልፈናል እኛ በቴሌቪዥንና አሁንም። ስለዚህ እኛ አድርገናል የምንችለው ነገር እኛ እኮ ከአሁን በፊት አፋር ችግር ደርሶ እኮ ክልል እስልምና ጉዳይ ከዚህ የቻል ነው ልህል ከሶስት ሚሊዮን አራት ሚሊዮን የምበልጥ ይዘን ሰመራ ደርሰን እኮ መጥተናል። እኛ ወንድሞቻችን ጎርፍ ገብቶባቸው እንኳን ጦርነት ማለት ነው። ስለዚህ አማራ ሞጣ ምስጅድ ስቃጠል ትግራይ እኮ ገንዘብ አዋጥተን እኮ ወደ ሞጣ እኮ ልከናል። እኛ ወደ እኛ ሲላኩት ነገር አለ እየጠየቁን ነገር አለ። እኛ ግን ልከናል በምንችለው ማለት ነው። ስለዚህ ይህም ስንሰራ ሃይማኖታችን ስለሚያስገድደን ነው። ባለፈው ሳምንትም በተመሳሳይ በክልሉ የሚገኙ የኦርቶዶክስ ተዋህዶ ቤተ ክርስቲያን አህጉረ ስብከት የትግራይ ቤተ ክህነት በመመስረት ከኢትዮጵያ ኦርቶዶክስ ተዋህዶ ጠቅላይ ቤተ ክህነት ለመለየት መወሰናቸው ይታወቃል። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም በሌላ በኩል በውሳኔው ላይና በቀረቡት አቤቱታዎች ዙሪያ ከኢትዮጵያ የእስልምና ጉዳዮች ምክር ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። የራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ መንግስት ኦነግ ሸኔ እያለ የሚጠራቸውና የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጃቸው ቡድን ታጣቂዎች በአማሮ ወረዳ ሶስት ቀበሌዎች ሶስት ሰዎች መግደላቸውን ነዋሪዎች ገለጹ። ታጣቂዎቹ እያደረሱት ነው ያሉት ጥቃት መቀጠሉንና እስካሁን በውል ያልታወቁ ከብቶች መዘረፋቸውንም ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ይልኳል። የአሜሪካ ድምፅ በስልክ ያነጋገራቸው በምዕራብ ጉጂ ዞን ገላናና ሱሮ ባርጉዳ ወረዳዎች ነዋሪ የሆኑ ግለሰቦች በታጣቂዎች ምክንያት ኑሮአቸው የተኮሳቆለ እንደሚገኝ ገልጠዋል። ጥቃት የደረሰባቸው የሚገኘውም ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩና መንግስት ኦነግ ሸነያለ በሚጠራቸው ታጣቂ ቡድኖች መሆናቸውን ተናግሯል። ጥቃቱ እየደረሰ ያለው በገዲዮ ዞን ኮቸሮ ወረዳም አስር ቀበላያትን ጨምሮ የአማሮ ወረዳ ቀበላያት ነዋሪዎች ጭምር ላይ መሆኑንም ተናግሯል። በጡረታ ላይ መሆናቸውን የገለጡና ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የተናገሩት አስተያየት ሰጪ ባለፉት ሁለት ቀናት ብቻ ከአማሮ ወረዳ ቆሬ ጃሎና ሻርቦ ከተባሉ ሶስት ቀብለት ሶስት ሰላማዊ ሰዎች መገደላቸውና ቁጥራቸውን በውሉ ያላወቁ ከብቶችም መዘረፋቸው ይናገራሉ። በዚህ ሰሞን ጥቃት አማሮ ላይ ጨምሯል። ጥቃቱ ደግሞ በብዛት ከብት መንጋትን ይጨምራል። ያው የሚያሳየው ከብት እረኞች የከብት ሲባል አማሮ እዛ ቆላ ውስጥ ከብት የሚታገደው የቀበሌው የመንደር አንድ ላይ ይዘው ወጥቶ ነው። አንድ ሰው ይዞ እና እሱን ሰው ወይ ሁለት ወይ አንድ ሰው ነው የሚኖረው። እሱን እየገደሉ ከብት መንዳት ጭምር ነው ሰሞኑን የተጀመረው። በሌላ በኩል ከአማሮ ወረዳ በሚዋሰነው ገላና ወረዳ ነዋሪ መሆናቸውን በስልክ የነገሩንና ስማቸው እንዳይጠቀስ ድምጻቸውም እንዲቀይር የጠየቁ ግለሰብ ኦነግ ሸኔ ብሎ በጠሯቸው ታጣቂ ቡድኖች ጥቃት የተፈጸመባቸው መሆኑን ተናግሯል። ቅዳሜ ሁለት ያርሶ አደር ከጉጂ ባክ ገለዋል። ሁለት ሰው ሁለት ሰው ገለዋል። ከብትም ሳይዘር ዘርፈዋል። በቃ ያለው ድባብ ይሄ ነው። ምንም ሰው ሕግ የለም ብሎ በቃ የርስ በርስ ግጭት በቃ ሊጀምር ምንም አልቀረም ማለት ነው። በሚደርስባቸው ጥቃትም ተረጋግተው ሰላማዊ ኑሮ መኖር እንደተሳናቸውና በስቃይ ውስጥ መሆናቸውን ገልጧል። ባለፉት ጥቂት ቀናት ብቻ የደረሰው ጉዳት ከፍተኛ ነው ስሉም ተናግሯል። መኪና ላይ ነሆን እዚህ ቀርጻ የሚባለው አካባቢ ላይ ሶስት መኪና፣ ከዛ ሾፌሮችን በጥይት ገለው። ሁለት ነጥብ አምስት ሚሊዮን የሚሆን ንብረትን ተዘርፎ፣ ከዛ ለምን ዘረፋችሁ ማነካ የተባለ ነገር የለም። ወደ ቤት ተጓዙ። በቃ በዚህ ድባቡ እንደዚህ ነው ያለው። በቃ ሚሊዮን እጅ የሚባል ነገር የለም። በጣም ስቃይ ላይ ነው። ሰው ይሞታል በየቀኑ። በዚህ ላይ ምንም ሰላም የለም። ዝም ብሎ ነው ሰው በየቤቱ ተደብቆ ነው የሚኖረው። በዛ ሸኔ ነው። በዚህ የብሔር ግጭት ሊነሳ ጥቂት ቀርቷል። በራሴ አለ ጨጥ ይደረፋል፣ ስየድ ይደረፋል። ብሔርና ብሔረሰብ የምንገናኘም ተቋርጠዋል፣ ሰኞ ጀምሮ ማለት ነው። በቃ ምንም የሚኖረው ሰው የዕለት እንቅስቃሴም ወጥቶ የምገባበት መንገድ ምንም የለም። በአካባቢያቸው እየደረሰ ያለው ጥቃት እየጨመረ እንጂ አልቀነስም ሲሉ ከአማሮ በኩል አስተያየታችሁን የሰጡት፣ መንግስት ኦነግ ሸኔ ላይ የወሰደ ነው የተባለው እርምጃ ሐሰት መሆኑን ገልጠው ታጣቂዎች አሁንም አካባቢውን ተቆጣጥሮታል ብለዋል። ህብረተሰቡም በማህበራዊና ኢኮኖሚያዊ ችግር ውስጥ መሆኑን ይናገራሉ። የኦሮሚያ መንግስት ግን እዛ አካባቢ ኢፌክቲቭሊ ምንም እንቅስቃሴ እያደረገ አይደለም። ሰዎቹን ላይ እርምጃ እየወሰንኩ ነው የሚለው የትላንት ዜና ላይ የሚወጣው እዛ አካባቢ ተግባራዊ በቶሬ በኩል የሚወጣው ድሮ አይሱዙ የጭነት መኪኖች የሚወጡት ሙሉ ለሙሉ ተዘግቷል። ስለዚህ ህዝቡ ያው ተደማምሮ አልፎ አልፎ እንኳን ለዲላ ነው እንግዲህ የሚቀርበው። ኢኮኖሚ ድቀቱ በጣም ጨምሯል። ማህበራዊ ኑሮውም ጭንቀቱም በጣም ጨምሯል። በብዛት የህዝቡ ኢኮኖሚ እንቅስቃሴ ተስፋ የሚያስቆርጥ ነው። አሁን በጋ እንኳን ሆኖ ብዙ ነገር ውድ ነው። የኑሮ ውድነት በጣም ከፍተኛ ነው። እርስ በርስም በህዝቡ መካከል መጨናነቅ አለ። በህዝቡና ባለስልጣናት መካከልም ጭንቀት አለ። በጣም የሚያሳዝን ደረጃ ነው ያለ። በምዕራብ ጉጂ ዞን የገላና ወረዳ ነዋሪው ግለሰብም በቡድኑ ተይዟል የተባሉ ቦታዎች አብዛኞቹ አለመለቀቃቸውን ጠቁመዋል። አያይዘውም በቀብዳቶቹ የተስፋፋና መጠነ ሰፊ የተባለው ጥቃት ማስቆም አለመቻሉን የክልልና የፌዴራል መንግስትም ድጋፍ ቢጠበቅ አለመድረሱን ተናግሯል። ህግ የሚባለው ነገር የለም። በቃ ሰው ዝም ብሎ ነው የሚኖረው ምንም የቤሪና ብሔረሰብ ግጭት ይነሳል የሚል ስጋት ከፍተኛ ስጋት አለ። የአማሩን ማጉጂ ሳካል ላይ ካልደረሰ በስተቀረ ምንም ማውጣ መግባም መለንኝ በጣም ስቃለ ነው አለ ነው። ከአካባቢዎቹ የመንግስት ባለሥልጣናት መረጃ ለማግኘት ያደረገው ጥረት ዛሬም ከሰዓት በኋላ የስልክ አገልግሎት ባለመስራቱ ለጊዜው አልተሳካም። ይሁን እንጂ ከዚህ ቀደም የገላና ወረዳ አስተዳዳሪ አቶ ሞርካታ ተሩ አብዛኞቹ የወረዳው ቀበሊያት በኦነግ ሸኔ መያዙን ተናግሮ ነበር። በሌላ በኩል የኦሮሚያ ክልል የመንግስት ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ ወዱኛ ትናንት ማምሻውን ለመገናኛ ብዙሀን በሰጡት መግለጫ በአጠቃላይ ታጣቂ ቡድኑ ላይ ተወሰደ ያሉትን እርምጃ ለመንግስት መገናኛ ብዙሀን ገልጸው ነበር። የፌዴራልና የክልል የጸጥታ መዋቅር አቀናይቱን ዞኖቹን ከዞኖች በማቀናጀት የሽብር ቡድኑ ሲንቀሳቀስበት የነበረ ቀበሌዎችን በማስላቀቅ ላይ እንገኛለን። በዚህም ድል ተገኝቷል ማለት ነው። የሽብር ቡድኑ አሁን ከሶስት ወር ከሁለት ወር በፊት የነበረበት ቦታ አይደለም፣ ያለው አብዛኛው ቦታ ተመቷል፣ አብዛኛው ቦታ ተበትኗል። የተበተነው አካል ግን በየቦታው ችግር መፍጠሩ አይቀርም ማለት ነው። የፖለቲካ ትርፍ ያስገኝልኛል ብሎ ያሰበው አካል ላይ አነጣጥሮ እርምጃ ይወስዳል። ከዚህ ቀደም በመንግስት መዋቅር ውስጥ ለቡድኑ ድጋፍ ይደረጋል የተባለ በክልሉ መንግስት ላይ የሚቀርበውንም ክስ በተመለከተ ማብራሪያ ሰጠዋል። በመዋቅር ውስጥ አለ የሚባለው ሊኖር ይችላል እሱን ደግሞ በደረስንበት በጣም አጥርተናል ማለት ነው። ለማንም ስለማይበጅ መዋቅሩን ማጥራት፣ ማደራጀት አንደኛው የመንግስት ተግባር ነው፣ እየሰራ ነው። ብዙዎችን ደግሞ ተጠያቂዎች አድርገናል። በየእስር ቤቱ ያሉ አሉ ማለት ነው። ስለዚህ ሕዝቡንም ያስጠቃ የጸጥታ መዋቅርንም ኢንፎርሜሽን የሚሰጥ ማንኛውም አካል በመንግስት መዋቅር ውስጥ ያለውን እያጠራን እንገኛለን። ራሳቸውን የኦሮሞ ነፃነት ሰራዊት ብሎ በሚጠሩ መንግስት ኦነግ ሸኔ እያለ የሚጠራቸውና የኢትዮጵያ ህዝብ ተወካዮች ምክር ቤት በአሸባሪነት ከፈረጃቸው ቡድን ቃል አቀባይ በኩል ምላሽ ለማግኘት ያደረግነው ነው ሙከራ አልተሳካም። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ከሐዋሳም። በሌላ በኩል ራሱን የኦሮሞ ነጻ አውጪ ሰራዊት እያለ የሚጠራው ዓለም አቀፍ ቃል አቀባይ መሆናቸውን የተናገሩት የሰራዊቱ አባላት ጅምላ ግድያን በመሳሰሉ ወንጀሎች ተሳትፈዋል በሚል ለሚቀርቡባቸው ክሶች ሰሞኑን ለአሜሪካ ድምጽ ተጠይቀው በሰጡት ምላሽ መንግስት ሚሊሻዎችን የእኛን ተዋጊዎች በመምሰል እነዚህን ጥሰቶች ሲፈጽሙ የሚመለከቱ ሰዎች ፈጻሚዎቹ እኛ ልንመስላቸው እንችላለን። ብዙ ጊዜ እንደ ነጻ አውጪ የሚያይን ህዝባችን በዚህ ሁኔታ በእጅጉ ይደናገጣል። እኛው ዞረን ጨኳኝ የምንሆን ይመስላቸዋል። እነዚህ ሚሊሺያ ቡድኖች የተላኩበት ምክንያቱም ይኸው ነው። ከዚህ ቀደም በነበሩ መግለጫዎቻችን ላይ ይህንን ለማብራራት ሞክረናል። በኦሮሚያ ክልላዊ መንግስት በኩል የትኞቹ የጦር አመራሮች እንደዘመቱ፣ የት እንደዘመቱ እና በኦሮሞ ነጻነት ሰራዊት ስም ምን አይነት ጥቃት እንደፈጸሙ አብራርተናል። የጭካኔ ድርጊቶች እየተፈጸሙ መሆናቸው ሀቅ፣ ግልጽ ነው፣ የእኛ ኃይሎች ግን አይደሉም ማለታቸው ይታወሳል። እያዳመጣችሁት ያላችሁት በ አስራ ዘጠኝ በ ሀያ አምስት ና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ አስራ ሁለት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ወደ ተከታዩና የሁለተኛው አጋማሽ የመጀመሪያ ቅንብር እንውሰዳችሁ። በታላቁ የህዳሴ ግድብ ዙሪያ በሶስቱ ሀገሮች መካከል የሚኖረው የድርድር ውጤት የውሃ መጠን ክፍፍሉን የሚያመለክትና አስገዳጅነት ያለው ሊሆን እንደማይችል አንድ ከፍተኛ ባለሙያ አስታወቁ። በውሃ ሀብት ላይ የተናጠል እርምጃን የከለከለ ዓለም አቀፍ ስምምነትም ሆነ ህግ እንደሌለም ተናግረዋል። መለስካቸው አምሃ ዝርዝር ዝርዝራለሁ። ባለፈው ሳምንት መጨረሻ ላይ የወቅቱ የአፍሪካ ህብረት ሊቀመንበር የሴኔጋሉ ፕሬዚዳንት ማኪሳል ካይሮ የተገኝተው ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር መነጋገራቸው ተሰማ። በዚህ ንግግራቸው መካከልም የግብፁ ፕሬዚዳንት አልሲሲ ከህብረቱ ሊቀመንበርነታቸው ጋር በተያያዘ በህዳሴው ግድብ ዙሪያ ሶስቱ ሀገሮች ማለትም ግብፅ፣ ሱዳንና ኢትዮጵያ የሚያደርጉትን ድርድር ተገቢ በሆነ የጊዜ ማዕቀፍ እንዲያጠናቅቁ መልእክት እንዳስተላለፉላቸው መገናኛ ብዙሀን ዘግበዋል። አልሲሲ አንድም የተናጠል እርምጃ ሳይወሰድ የህዳሴ ግድብን የውሃ አሞላልና አሰራር በተመለከተ በተገቢው የጊዜ ማዕቀፍ ውስጥ ሕጋዊ፣ ፍትሐዊ፣ ሚዛናዊና አስገዳጅ ስምምነት ላይ መድረስ ያስፈልጋል ሲሉ ላቻቸው ፕሬዚዳንት ማኪሳል ተናግረዋል። ቪኦኤ ለቀድሞ የግብፅ የውጭ ጉዳይ ረዳት ሚኒስትር አምባሳደር ሞሐመድ ሂጋዚ በህዳሴው ግድብ ዙሪያ ሦስቱ አገሮች እንደገና ድርድሩን በአስቸኳይ በሚጀምሩበት ሁኔታ ጥያቄዎች አቅርቦላቸው ነበረም። በዚህ ረገድ ዩናይትድ ስቴትስ ተሳተፍ እንደሆነ፣ በግብፅ በኩል ያለው ሐሳብ ምን እንደሆነ ነበረ የተዘነዘረው ጥያቄ። When the previous administration of Mr. Trump has successfully managed to የቀድሞው የትራምፕ አስተዳደር በስኬት በሶስቱም አካላት ሊፈረም የተቃረበ ስምምነት ላይ ማድረስ በቻለበት ጊዜ እቅዱ በዋይት ሀውስ በሚካሄድ ስነ ስርዓት ለመፈረም ነበር። የግብፅ የውጭ ጉዳይ ሚኒስትርም ስምምነታቸውን አስቀምጠው ነበር። ያንን የመሰለ ታላቅ ጥረት በኢትዮጵያ መንግስት ተቀባይነት ባለማግኘቱ ሁላችንም አዝነናል። ይህ ንግግር የሚጠበቅና የተለመደ መሆኑን የተናገሩት ቀደም ሲል የምስራቅ ናይል ቴክኒካዊ ጽህፈት ቤት ዋና ዲሬክተር የነበሩትና አሁን በግል ሥራ የሚተዳደሩት አቶ ፈቅ አህመድ ነጋሽ፣ በፕሬዚዳንቱ መልእክት የተደረደሩት ቃላትና አደጎች እንዳሉ ሆነው ዋናው መልእክት ስምምነቱ አስገዳጅ ሆኖ እንዲቀረጽ በአጽንኦት የተነገረው መሆኑን ያስረዳሉ። እንግዲህ ይህ ስምምነት ባለፈው የአሜሪካ መንግስት ከዓለም ባንክ ሆኖ ጀምሮት የኢትዮጵያ መንግስት አካሄዱ ትክክል ስላልነበረ ይዘቱም አደገኛ ስለሆነ የውሃ ክፍፍልን የሚያመለክት በመሆኑ እንዲቋረጥ የተደረገ ከዛም ጠቅሎ ኢትዮጵያ ይህ ስምምነት በፍጹም አስገዳጅ መሆን የለበትም፣ ዝም ብሎ ስምምነት ነው መሆን ያለበት ለቋም ያለችው ምክንያ ያዘችው ምክንያቱም የስምምነት አስገዳጅ የሚሆን ከሆነ የውሃ ክፍፍል ነው የሚሆነው። ድርድሩ ደግሞ የውሃ ክፍፍል አካል አይደለም። ስለዚህ እነሱ አስገዳጅ እንዲሆን ነው የሚፈልጉት። አቶ ፈቃ አህመድ አስከትለውም ሦስቱ ሀገሮች በዚህ ግድብ ዙሪያ የሚያደርጓቸው ድርድሮች እንደ ኤውሮፓ አቆጣጠር ሁለት ሺህ አስራ አምስት ላይ በካርቱም የተፈራረሙት የመርሆዎች መግለጫ ስምምነትን መሰረት ያደረገ ብቻ ነው። በዚህ ስምምነት ደግሞ እንዲህ ያለ ግዳጅ የሚጥል አንድም አንቀጽ የለም ይላሉ። አስገዳጅ አንቀጽ የሚመጣ ከሆነ ደግሞ የድርድሩ መሠረት የሆነው ስምምነት መለወጥ እንዳለበት ይከራከራሉ። ይህ ዋሽንግተን ላይ ተጀምሮ እየተጎተተ ያለ ስምምነት ከሆነ እሱ በምንም ታምር አስገዳጅ መሆን ያለበትም። አስገዳጅ መሆን ካለበት ግን ስምምነቱ መቀየር ነው ያለበት። ስምምነቱ በውሃ መጠን ላይ ሳይሆን በኃይል ማመንጨት ላይ የተመሰረተ መሆን ያለበትና ይህንን እርግጠኛንን የሚያዩት ይመስለኛል ተደራዳሪዎቹ ፕሬዚዳንት ማኪሳል ወደ ካይሮ ሄደው ከፕሬዚዳንት አልሲሲ ጋር በጉዳዩ ላይ መወያየታቸው ብቻ ከዚህ በፊት ህብረቱን በሊቀመንበርነት ከመሩት የሀገር መሪዎች የተለየ ነገር ያደርጋሉ በሚል ሊያጠራጥር የሚያስችል ምክንያት እንደሌለም አቶ ፈቅ አህመድ ያስረዳሉ። የአፍሪካ ህብረት ማመቻቸት ነው እንጂ ወይም ማደራደር ነው እንጂ ጫና የመፍጠር ስልጣን የለውም ጫና የመፍጠር የመስማማቶ መስማማቱ የሀገራቶቹ ነው የሚሆነው እና ውሳኔ መፍጠት የሚችሉት ሀገራቶቹ ነውን እንዲሆኑ ስለዚህ የኮንጎም ተመሳሳይ አቅጣጫ ነው የተከተሉት ሀገራቶቹን ለማቀራረብ እንዲተባበሩ የማድረግ እንዲህ አይነት ስራዎችን ነው የሰሩት በወቅቱም ያው ይኸው ስምምነት አስገዳጅ ይሁን አሁን በምን ላይ ነው ሳይስማሙ ማሙ የቀሩት አሁንም አዲሱ ከዛ የተለየ ምንም ጉዳይ ምንም የሚያ የቀድሞ የግብፅ የውጭ ጉዳይ ረዳት ሚኒስትር አምባሳደር መሐመድ ሂጋዚም በህዳሴው ግድብ ድርድር ወይም ንግግር ላይ የኢትዮጵያ መንግስት የድርድር አካሄድ ግትር አቋም መያዙን እያነሱ ሲወቅሱ ተሰምተዋል። በዓለም አቀፍ ወይንም ድንበር ተሻጋሪ ወንዞች ላይ የተናጠል እርምጃዎችም ኢትዮጵያ ወስዳለች ሲሉም ይከሳሉ። አቶ ፈቃ አህመድ ከዚህ አባባል ጋር አይስማሙም። ግብጾች ለራሳቸው የሚመቻቸውን ነገር ራሳቸው የማድረግ የዓለም አቀፍ ህግን የሚሳደር ቢሆንም ማለት ነው ደግሞ የዓለም አቀፍ ህግ ባይሆንም በሌሎች ላይ የመጫን አይመጣ ወይም ደግሞ ለመጫን የሞከረ ሁኔታ ያለ ነው። እንግዲህ በየትኛው ዓለም አቀፍ ህግ የተናጠል እርምጃ እንደተከለከለ አይታወቅም። ምክንያቱም በአሁኑ ወቅት የዓለም አቀፍ የወቅ የሚባለው በአስራ ዘጠኝ ዘጠና ሰባት የተባበሩት መንግስታት ያሳለፈው የውሀ ድንጋጌ ነው። እሱም ቢሆን የተናጠል እርምጃን አይከለክልም። ያውም ሀገራቶች በድንበራቸው ውስጥ የሚገኘውን ውሃ ሀብ መጠቀም ለዋላዊ መብት አላቸው ነው ምልስ የሚመጡ ከዛ በተረፈ ከአስራ ዘጠኝ ዘጠና ሰባት እስከ ሀያ አስር ኢትዮጵያም ግብፅን፣ ሱዳንም ያሉበት አስሩም የናይል ተፋሰስ ሀገራት የተደራደሩበት እና መጨረሻ ላይ የተፈረመው በስድስት ሀገር የተፈረመው የናይል ትብብር ማዕቀፍ ስምምነት ሲኤፍኤ የሚባለው የተናጠል እርምጃን አይከለክልም። ስለዚህ የተናጠል እርምጃን የሚከለክል ምንም ይገለም። ዋናው ነገር ያ የተናጠል እርምጃ ሲወሰድ በሌሎች ላይ ጉልህ ጉዳት ያደርሳል ወይ የሚለውን ትልቃ ጥያቄ የማድረግ ጉዳይ ነው የሚሆነው። እንዲያውም ኢትዮጵያ እንዲህ ያሉ ስምምነቶች በአካባቢ በሌሉበት ከግዴቷ ውጭ የሄደች አስፈላጊ መረጃዎችን ለሱዳንና ለግብፅ ስትሰጥ እንደቆየች፣ በተጻራሪው ግብፅ በናይል ውሃ ላይ ያሻትን ስትፈጽም እንደቆየች ማስረጃዎች እየደረደሩ ተከራክረዋል። ግብጾች የአስዋን ግድብ ሲሰሩ የተናጠል እርምጃ ነው የወሰዱት። ሰላም ካናልን ወደ ውሃውን ከአፍሪካ አውጥተው ወደ ኤሽያ ወስደው ሲናይን በሚያለም ውጠቶች የተናጠል እርምጃ ነው የወሰዱት። እንዲያውም የቶሽካ ሸለቆ በረሃ ውስጥ ውሃ ለቀው ለትነት ሲያጋልጹ፣ ይህን ሁሉ ሲሰሩ የተናጠል እርምጃ ነው። አሁንም በርካታ የተናጠል እርምጃዎችን እየወሰዱ ነው ያሉት እና እነሱ ሲወስዱ ህገወጥ አይሆንም፣ ሌላ ሀገር ሲሰራ ግን ህገወጥ ቀጥ ይሆናል። ይህንም የሚከለክል ዓለም አቀፍ ሕግ የለም። ግን ከሁሉም በላይ ሀገራቶች በሙሉ ተጠቃሚ የሚሆኑት ተስማምቶ፣ ተባብሮ፣ ተነጋግሮ፣ መረጃ ተለዋውጦ ሲሰሩ ነው። ይህ አሰራር ግን ናይል ውስጥ የለም። አሰራሩ በሌለበት ሁኔታ ነው ኢትዮጵያ የህዳሴን ግድብ ስትሰራ ለነሱ የሚያስፈልጋቸውን መረጃ የሰጠችው ያሳተፈቻቸው። ያለበለዚያ እነሱ አስዋን ሲሰሩ ኢትዮጵያ ጠይቃ መረጃ አንሰትም ብለዋል። ቶሽካን ሲሰሩ ኢትዮጵያ ጠይቃ አንሰትም ብለዋል። ሰላም ካናሉ ሲሰሩ ኢትዮጵያ ጠይቃ መረጃ አንሰትም ብለዋል። ስለዚህ እነሱ ለራሳቸው የሚያመቻቸው ሲሆን ብቻ ነው የዓለም አቀፍ ሕግን የሚያጣቅሱት። ሳይመቻቸው ሲቀር ግን የዓለም አቀፍ ሕግን ባይሆን እንደዚህ ወጥቶ ፊት ለፊት መናገርም ብዙም አይፈሩም። በሶስቱ ሀገሮች መካከል በታላቁ የህዳሴ ግድብ ዙሪያ ሲካሄድ የቆየው ድርድር ከተቋረጠ ረዘም ያለ ጊዜ ማለፉ አይዘነጋም። ድርድሩን በዋነኝነት ሲያስተባበር የቆየውም የአፍሪካ ህብረት እንደነበረ ይታወሳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳቸው ያምሸውት ስመኝሽ የቆየ ነኝ። ነገ በተመሳሳይ ዝግጅቶች እንጠብቃችኋለን። አብራችሁን ስለነበራችሁም እናመሰግናለን። ደናደሩ ደናደሩ። we